የተለያዩ ቡድኖች መቋቋማቸውን የኢትዮጵያ መንግሥት ገለጸ። ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የኢትዮጵያ መንግሥት ባለሥልጣናት በደቡብ አፍሪካ በተፈረመው የሰላም ስምምነት ሂደትና አተገባበር ዙሪያ ዛሬ ውይይት አካሂደዋል። የዕለቱ አብይ ርዕስ ይመለከተዋል። ትልቅ አዎንታዊ ሚና ይጫወታል። ስራችንም የበለጠ የተቃሚ ያደርጓል ብለን እናምናለን። ምክንያቱም ችግሮች የሚፈቱት በውይይት ነው፣ በምክክር ነው፣ በመነጋገር ነው። ጦር መሳሪያንማ በተደጋጋሚ እንደምንለው አየ ነው። ስለዚህ እልቂት ነው የተረፈን እና ውድመት ነው የተረፈን እና ኢኮኖሚያችን ማዳከም ነው የተረፈን እና ስለዚህ ይህን ሁሉ ስናየው የሰማነው ዜና በጣም አስደስቶናል። ይስመር ነው ምንለው የኢትዮጵያ አገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያን ድምፅ ነው የሰማችሁት። በዛሬው ዕለት ደሴ ላይ ከተለያዩ የምስራቅ አማራ ክልል የተውጣጡ ባለ ድርሻ አካላት ጋር ባዘጋጀው ምክክር መድረክ ኮሚሽኑ ባዘጋጀ የክርክር የምክክር መድረክ ከሰጡት አስተያየት የተወሰደ ነው። ሙሉ ዘገባው በመጽሔቱ ፍለጊዜ ጊዜ ይቀርባል። አርብ ጥቅምት 25 2015 ዓ ም ጤና አስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ በቴክኒክ ቅንብሩ፣ ኦድሬስ ሪገስ በምህንድስናው፣ እንግዱ ወልዴ የሰዓቱን ያለም ዜና ይዞ ይቀርባል። ከተቀሩ ባልደረቦቻችን ጋር እስከምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱ ነው የዓለም ዜና። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዲህ ወልዴ ነኝ። ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የኢትዮጵያ መንግስት ባለስልጣናት በደቡብ አፍሪካ በተፈረመው የሰላም ስምምነት ሂደትና አተገባበር ዙሪያ ዛሬ ውይይት አድርገዋል። ውይይቱ መደረጉን የገለጹት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን የመልሶ መቋቋም፣ የመልሶ ግንባታ፣ የህዝባዊና የዲፕሎማሲ ስራዎችን ለማፋጠን የተለያዩ ቡድኖች ተቋቁመዋል ብለዋል። የህወሓት ባለሥልጣናት ግን ከስምምነቱ በኋላ እስካሁን በይፋ የሰጡት አስተያየት የለም። የኢትዮጵያ መንግሥት የሰላም ስምምነቱን ዝርዝር ሰነድም ዛሬ ይፋ አድርጓል። በተያያዘ ዜና ትናንት በአርባ ምንጭ ከተማ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያን ለትግራይ ክልል መልሶ ግንባታ በጋራ እንዲሰሩ ጠይቀዋል። አድማጮች የዚህን ዜና ዝርዝር በአብይ ርዕሳችን እንመለከታለን። የሶማሊያ ጦር ትናንት ባደረገው ጥቃት ከመቶ በላይ የሚሆኑ የአልሸባብ ተዋጊዎችን መግደሉን አስታውቋል። የዓይን እማኞች ከበድ ያለ ውጊያና የአየር ጥቃት እንደነበር ተናግረዋል። የቪኦኤው መሐመድ ዳይሴን ከሞቃዲሹ እንደዘገበው በአገሪቱ ማዕከላዊ ግዛቶች በተወሰደው ጥቃት ከመቶ በላይ የአልሸባብ ተዋጊዎች ተገድለዋል። በአልሸባብ ላይ ጥቃቱ የተደረገው በአካባቢው ሚሊሻዎች እገዛ እንደነበር የሶማሊያ መከላከያ ሚኒስቴር ቃል አቀባይ አብዱላሂ አሊ ተናግረዋል። ከባድ ውጊያና አልሸባብ ላይ ያነጣጠረ የአየር ጥቃት እንደተፈጸመ ለቪኦኤ በስልክ የተናገሩ ነዋሪዎች አስታውቀዋል። ባለፈው ሳምንት በሞቃዲሹ ሁለት በመኪና ላይ የተጠመዱ ፈንጂዎች 120 ሰዎችን ገድለው ከ300 በላይ ማቁሰላቸው ይታወሳል። ግጭት ባልተለየው የሱዳን ደቡባዊ ክፍል ላለፉት አራት ወራት ሲካሄድ በሰነበተው የጎሳ ግጭት እስከ 359 ሰዎች ሳይሞቱ እንዳልቀረ የተባበሩት መንግሥታት ድርጅት ዓለም አቀፍ የስደተኞች ድርጅት አይኦኤም ትናንት አስታውቋል። ይህም ቀውስ ውስጥ ባለችው ሱዳን ጠረፋማ አካባቢዎች ሁከት በከፍተኛ ደረጃ እየጋመ መምጣቱን አመላካች ነው ተብሏል። ብሉ ናይል ስቴት በተባለው ግዛት ባለፈው ሐምሌ የጀመረው ሁከት 97 ሺ ሰዎች እንዲፈናቀሉ እንዲፈናቀሉና 469 ሰዎች እንዲጎዱ ምክንያት ሆኗል ሲል የስደተኞች ወኪሉ አስታውቋል። ከሁለት ሳምንት በፊት መነሻቸው ምዕራብ አፍሪካ በሆነው በሐውሳ ጎሳ እንዲሁም በበርታና ሐማጅ ጎሳዎች መካከል በመሬት ይገባኛል ጥያቄ ምክንያት በተከሰተው ግጭት በ48 ሰዓት ውስጥ ብቻ 230 ሰዎች ተገድለዋል። ሁከቱ እየተካሄደ ያለው ሀገሪቱን እየገዙ ያሉ ጄኔራሎች እና የዲሞክራሲ አቀንቃኞች በዓለም አቀፍ ወገኖች በመታገዝ የሀገሪቱ ፖለቲካ ሁኔታ ለማሻሻል ውይይት ላይ ባሉበት ወቅት ነው። ከአንድ ዓመት በፊት የሱዳን ወታደራዊ መሪ የሆኑት ጀኔራል አብዱልፈታህ ቡርሃን በሲቪልና ወታደሮች የተዋቀረውን የሽግግር አስተዳደር በመፈንቅለ መንግስት አስወግደው ስልጣኑን ከጨበጡ ወዲህ ሀገሪቱ ምስቅልቅል ውስጥ ገብታለች። ለ26 ዓመታት ሲገዙ የነበሩት ኦማር አልበሺር በህዝባዊ ዓመፅ ሲወገዱ በሲቪልና ወታደሮች የተዋቀረው አስተዳደር ሱዳንን ወደ ዲሞክራሲ ያሸጋግራል የሚል ተስፋ ጭሮ ነበር። የሱዳን ዶክተሮች ኮሚቴ እየተባለ የሚጠራው አካል ባወጣው አሃዝ መሰረት ባለፈው አንድ ዓመት ብቻ በተካሄደ ተቃውሞ ወታደራዊ አገዛዙ 118 ተቃዋሚ ሰልፈኞችን ገድሏል። በሀገሪቱ ጠረፍ አካባቢዎች እየጋመ የመጣው የጎሳ ግጭት ወታደራዊ አስተዳደር በካርቱም እና በሀገሪቱ ማዕከላዊ አካባቢዎች የተነሳበትን ተቃውሞ በመጨፍለቅ ስራ ላይ በመጠመዱ በተፈጠረ ክፍተት ምክንያት ነው ሲሉ ብዛት ያላቸው ተንታኞች ይገልጻሉ ሲል የአሶሲኤትድ ፕሬስ ዘገባ ጠቁሟል። ከአንድ ሺህ በላይ የሚሆኑ ናይጀሪያውያን የቦኮ ሐራምን ጥቃት ሽሽት ባለፉት ሶስት ሳምንታት ከቦርኖ ስቴት ወደ ካሜሩን ዘልቀዋል ተብሏል። በካሜሩን የሚገኙ የስደተኛ መጠለያዎች በመጨናነቃቸው ምክንያት ናይጄሪያውያኑን ለመመገብ ከባድ ሆኗል። የኮሌራ ወረርሽኙም ችግሩን አባብሶታል። የካሜሩን ጦር እንዳስታወቀው ናይጄሪያውያኑ እንደ አዲስ ባገረሸው የቦኮ ሃራም ጥቃት ምክንያት ወደ ካሜሩን እንዲሸሹ ተገደዋል። ተፈናቃዮቹ ለቀናት ተጉዘው እንደደረሱና ይኖሩበት በነበሩት መንደሮች የቦኮ ሃራም ተዋጊዎች ግድያ እየፈጸሙ መሆኑን ተናግረዋል። ቪኦኤ በቦኮ ሃራም አዲስ ተከፈተ የተባለውን ጥቃት ከገለልተኛ ወገን ማረጋገጥ ባይችልም የካሜሩን ባለስልጣናት እና ተፈናቃዮቹ በድንበሮች አካባቢ ባለፉት ሶስት ሳምንታት የቦኮ ሃራም ጥቃት እየጨመረ መምጣቱን ይናገራሉ። የዓለም የምግብ ፕሮግራም በካሜሩን ለሚካሄደው ሰብዓዊ ሥራ እንዲውል ካቀደው 378 ሚሊዮን ዶላር አርባ በመቶ እጥረት እንዳለበት ገልጿል። ይህም ለናይጄሪያውያኑ ተፈናቃዮች ሊሰጥ የታሰበውን እርዳታ ይጨምራል። የናይጀሪያውያኑ ተፈናቃዮች መከሰት የመጣው በጎርፍ ማጥለቅለቅ ምክንያት የተከሰተውን የኮሌራ ወረርሽኝ ካሜሩን ለመከላከል በምትታገልበት ወቅት ነው። የተባበሩት መንግስታት ድርጅት እንደሚለው በቦኮ ሃራም ጥቃት በተነሳው ግጭት ምክንያት እስካሁን 36000 ሰዎች ሲገደሉ 3 ሚሊዮን የሚሆኑት ደግሞ ተፈናቅለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአሜሪካ በሚቀጥለው ሳምንት በሚደረገው የፕሬዝዳንታዊ አጋማሽ ጊዜ ምርጫ 8 ሚሊዮን የሚሆኑ ድምፅ ሰጪዎች ከእንግሊዝኛ ውጭ ባሉ ቋንቋዎች ድምጽ መስጠት አማራጭ ይኖራቸዋል ተብሏል። ይህም የፌዴራል መንግስቱ አንዳንድ የማኅበረሰብ ክፍሎች በቋንቋቸው እንዲገለገሉ በማሰብ ያወጣውን ደንብ መሠረት በማድረግ መሆኑ ታውቋል። ሐሳቡ በታሪክ ከምርጫ ሂደት የተገደሉ ማኅበረሰቦችን እንዲሳተፉ ለማድረግና ለምርጫው ባይተዋር እንዳይሆኑ ነው ብለዋል። ቦይዝ ስቴት ዩኒቨርሲቲ ውስጥ የሚገኘው የአይዳሆ ፖሊሲ ተቋም ውስጥ ተመራማሪ የሆኑት ጌብ ኦስተርሃውት በእንደ አውሮፓን አቆጣጠር በ1965 ዓ ም መጀመሪያ የወጣው ድምፅ የመስጠት መብት በአገሪቱ ደቡባዊ ክፍል ያሉ ጥቁር አሜሪካውያን ላይ ያተኮረው የነበረ ሲሆን ደንቡ በ1975 ሲስፋፋ ሌሎች ህዳጣን ማህበረሰቦችንም እንዲያካትት ሆኗል። ይህም ነባሮቹ አሜሪካውያን ተወላጆች ኔቲቭ አሜሪካንስ የሚባሉትን እንዲሁም የአላስካ ላቲኖስ ወይም ከደቡብ አሜሪካ የመጡ ማህበረሰቦችንና የእስያ አሜሪካውያንን እንዲያካትት ሆኗል። በእንግሊዝኛ የሚዘጋጁት የድምፅ ወረቀቶች በአፍ መፍቻ ቋንቋቸው ለተማሩ ሰዎች ወይም ሌላ ቋንቋ ለማይናገሩ ሰዎች ፈተና በመሆኑ አግላይ ነው፣ በምርጫ እንዳይሳተፉ እንቅፋት ሆኗል፣ ይላሉ የምርጫ መብት ፕሮጀክት የተሰኘው ተቋም አማካሪ የሆኑት ጂም ተከር። የአሜሪካ የህዝብ ቆጠራ ቢሮ በየአምስት ዓመቱ የትኞቹ ህዳጣን ማኅበረሰቦች በቋንቋቸው መስተናገድ እንዳለባቸው ይወስናል። ይህም በአንድ አካባቢ ከአምስት በመቶ በላይ የሚሆኑ መራጮች የእንግሊዝኛ ቋንቋ ችሎታቸው ውስን ከሆነ ወይም በአንድ የምርጫ ክልል ከ10 ሺህ በላይ መራጮች እንግሊዝኛን በሚገባ የማይናገሩ ከሆነ በምርጫ ወቅት በቋንቋቸው በሚዘጋጅ ሰነድ ይስተናገዳሉ። የአካባቢ የምርጫ ባለስልጣናትም የድምፅ ቁሳቁሶችንም ሆነ የድምፅ ሳጥኖችን በተመረጡት የአፍ መፍቻ ቋንቋዎች እንዲያዘጋጁ ይጠበቅባቸዋል። በዋሽንግተን ዲሲ የከተማው አስተዳደር አማርኛን እንደ አንድ የሥራ ቋንቋ ስለሚቆጥረው ትውልደ ኢትዮጵያውያን ለማንኛውም የመንግሥት መሥሪያ ቤቶች ጉዳይ በዚሁ ቋንቋ ይገለገላሉ። በምርጫ ወቅትም እንዲሁ ትውልደ ኢትዮጵያውያን በብዛት በሚገኙባቸው ሌሎች የአሜሪካ ግዛቶች፣ በደንቡ መሠረት በምርጫው ወቅት በአፍ መፍቻ ቋንቋቸው ተገልጋይ እንደሚሆኑ ይጠበቃል። በመጨረሻም አድማጮች ደቡብ ኮሪያ 180 የሚሆኑ የሰሜን ኮሪያ ወታደራዊ በረራዎች በድንበር አቅራቢያ መደረጋቸውን ከተረዳች በኋላ የውጊያ ጄቶቿን አንቀሳቅሳለች። የደቡብ ኮሪያ ጥምር ኃይል እዝ በሰጠው መግለጫ በርካታ የሰሜን ኮሪያ ወታደራዊ በረራዎች ድንበር ዘልቀው ገብተውም ነበር ብሏል። በምላሹ ደቡብ ኮሪያ 80 የሚሆኑ የጦር ጄቶቿን አንቀሳቅሳለች። ወደ 240 የሚሆኑ የአሜሪካና የደቡብ ኮሪያ የጦር አውሮፕላኖች ከፍተኛ ወታደራዊ ልምምዳቸውን ቀጥለዋል ተብሏል። ልምምዱ እስከ ነገ ቅዳሜ እንደሚቀጥልም ታውቋል። ይህም በዕቅድ ከተያያዘው አንድ ቀን የጨመረ ሲሆን ምክንያቱ ሰሜን ኮሪያ ትንኮሳዋን በመቀጠሏ ነው ተብሏል። ሰሜን ኮሪያ ከረቡዕ ወዴ ብቻ ሰላሳ ሚሳይሎችን አስወንጭፋለች። አንዳንዶቹ ተኩሶች በደቡብ ኮሪያና በጃፓን የአስቸኳይ ጊዜ ማስጠንቀቂያ እንዲወጣና ሰዎች ባሉበት እንዲጠለሉ ትዕዛዝ እንዲተላለፍ አስገድደዋል። ሰሜን ኮሪያ በአሜሪካና በደቡብ ኮሪያ የጋራ ወታደራዊ ልምምድ ምክንያት ብስጭት ላይ ነች። ልምምዱ በተጠናከረ እንዲቀጥል የተደረገው ሰሜን ኮሪያ በቅርቡ የመሳሪያ ሙከራዋንና ሌሎች ዛቻዎቿን በመቀጠል ላይ በመሆኗ ነው ተብሏል። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተጠናቋል። እስከ አራት ሰዓት አብራችሁን አምሽው። መልካም የሳምንት መጨረሻ እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ጥቅምት 25 2015 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅት ይታየ፣ የዌብና መገናኛ ዝግጅቶች አቀናባሪያችን አባየሁ ገበያው የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ቲያኑ አንግናት። አሁን ወደ ዕለቱ አቪርስ ከመዝለቃችን አስቀድሞ ከዕለቱ የመጽሔት ርዕሶች ቀዳሚውን እናቀርባለን። ለማስታወስ ያህል ታዲያ የዕለቱ አቪርስ እየተሰናዳ ነው። የሰላም ስምምነቱን ለመተግበር የሚያስችሉ የተለያዩ ቡድኖች መቋቋማቸውን የኢትዮጵያ መንግስት መግለጹን ያመለክታል። ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የኢትዮጵያ ባለሥልጣናት በደቡብ አፍሪካ በተፈረመው በዚህ የሰላም ስምምነት ሂደትና አተገባበር ዙሪያ ዛሬ ውይይት ማድረጋቸውንም ያመለክታል። እንደ ደረሰን ሙሉ እናቀርባለን። ለዚህ ክፍል ቀዳሚ ያደረግን የመጽሔት ርዕስ ደግሞ ዓለም አቀፋዊ ድርጅትን ይጠቅሳል። ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ሂዩማን ራይትስ ዋች በኢትዮጵያ መንግስትና በህወሀት ባለስልጣናት መካከል በያዝነው ሳምንት መጀመሪያ የተደረሰውን የተኩስ አቁም ስምምነት ተጨማሪ የጭካኔ አድራጎቶችና ሰብአዊ አደጋዎችን ለመከላከል አፋጣኝና ጥብቅ የሆነ ዓለም አቀፍ ክትትል እንዲኖር ወሳኝ ዕድል ይፈጥራል ብሏል። ዛሬ ባወጣው ዘገባው ለዝርዝሩ ደረጀ ደስታ ድርጅቱ የግጭቱ ተሳታፊ በሆኑ ሁሉም ወገኖች ህገወጥ ግድያን፣ አስገድዶ መድፈርና ጾታዊ ጥቃት፣ ህገወጥ የከባድ መሳሪያ ድብደባ የአየር ጥቃትና በጦርነት ወቅት የሚፈጸምን ዘረፋ ጨምሮ ከፍተኛ የሆኑ በጦርነት ወቅት መከበር ያለባቸው ህጎችና የሰብአዊ መብት ጥሰቶች መፈጸማቸውን መመዝገቡን ተናግረዋል። በስምምነቱ የትግራይ አማጺ ቡድን ትጥቁን እንዲፈታ በልዋጩም ከአገሪቱ ጦር ሰራዊት ጋር መልሶ ማዋሃድና ብሔራዊ ጦር ወደ ክልሉ እንዲመለስ የሚሉት ይገኙበታል። ይሁንና እንደ ባለሙያዎች እይታ በሁለቱ ወገኖች መካከል ባለው አለመተማመን ይህን የስምምነቱን ክፍል ተግባራዊ ማድረግ አዳጋች ሊያደርገው ይችላል ይላሉ። በአፍሪካ ቀንድ የዓለም አቀፍ ስትራቴጂክ ጥናታዊ ተቋም የግጭቶች አፈታት ባለሙያ ሙስጠፋ የሱፍ አሊ የስምምነቱ አፈጻጸም በተቀናጀና ቅደም ተከተሉን የጠበቀ መሆን ይገባዋል ይላሉ። ባለሙያው አያይዘውም ትጥቅ የማስፈታቱ ሥራ በስምምነቱ በተገለጸው መሠረት በሚተገበርበት ወቅት በሁለቱም ወገኖች መካከል ትምምን የግድ መጎልበት አለበት ይላሉ። ቁስሉ መጥገግ አለበት። ኢትዮጵያ ውስጥ ለተፈጸሙት ለእነዚህ አንዳንድ ዘግናኝ የሰብዓዊ መብት ጥሰቶች አንድ የውነት አፈታት የፍትሕና የእርቅ ኮሚሽን ያስፈልጋል። ምናልባትም በሁለቱ ተፋላሚ ወገኖች የሚከናወኑ በትግራይ ኃይሎችና በፌዴራል መንግስቱ ወታደሮችና እንዲሁም የኢትዮጵያ አጋር የሆነችውን ኤርትራን ጨምሮ በትግራይና በአጎራባች ክልሎች የተካሄደው ጦርነት ከተጀመረ ዛሬ ጥቅምት 25 አራተኛ ዓመቱን ደፍኗል። በኢትዮጵያ መንግስትና ህወሓት መካከል ግጭቱን የማቆም ስምምነት የተደረሰው በአፍሪካ ህብረት ሸምጋይነትና በቀድሞው የናይጄሪያ ፕሬዚደንት ኦሊሴጎን ኦባሳንጆ መሪነት ደቡብ አፍሪካ ዋና ከተማ ፕሪቶሪያ ውስጥ ለአስር ቀናት ከተደረገው ድርድር በኋላ ከትናንት በስቲያ ረቡ መሆኑ ይታወሳል። አመሰግናለሁ ደረጀ። ክቡራትና ክቡራን አድማጮች የመጽሔቱ ትንታኔ ርዕሶች ይቀጥላሉ። የኢትዮጵያ መንግስትና ህወሓት ተኩስ የማቆም ስምምነት ግጭቱን ሊያስቆም ይችላል የሚል ተስፋ ፈጥረዋል ሲል ይንደረድራል። ተከታዩ መጽሔት ርዕስ ደግሞ በኢትዮጵያ ትግራይ ክልል በትግራይ ኃይሎችና በፌዴራል መንግስት እንዲሁም የክልል አጋሮችና ጎረቤት ኤርትራን ያሳተፈው ጦርነት ከተቀሰቀሰ ሁለት ዓመት ሞላው። ተንታኞች እንደሚሉት በጦርነቱ በመቶ ሺዎች የሚቆጠሩ ዜጎችን ለሞት ሲዳርግ፣ በሚሊዮኖች የሚቆጠሩ ተፈናቅለዋል። በሁለቱም ወገኖች አሰቃቂ የግፍና የጦር ወንጀሎች ተፈጽመዋል ነው የሚለው። ደቡብ አፍሪካ ባስተናገደችው የአፍሪካ ህብረት መር የሰላም ንግግር ላይ ሳምንቱ በተደረሰው ስምምነት ጦርነት ሊቆም ይችላል የሚል ተስፋ መፍጠሩን ገልጾ መሐመድ ዩሱፍ ከናይሮቢ ያደረሰንን ተከታዩን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። የኢትዮጵያ መንግስትና ህወሐት በደቡብ አፍሪካ ድርድር ካካሄዱ በኋላ ለሁለት ዓመታት የዘለቀውን ግጭት ለማቆም ተስማምተዋል። የቀድሞው የናይጄሪያ ፕሬዚዳንት ኦሊሴንጎ ኦባሳንጆ ስምምነቱ ለኢትዮጵያ አዲስ ንጋት መሆኑን ጠቋሚ ነው ብለዋል። the two parties in the Ethiopian conflict have formally agreed to the cessation of hostilities as well as to systematic በኢትዮጵያ ግጭት ውስጥ ተሳታፊዎቹ ሁለቱ ወገኖች ውጊያ ለማቆም እንዲሁም በተደራጀ በስርዓትና በተቀናጀ መንገድ ትጥቅ ለመፍታት ሕግና ስርዓትን ወደ ቀድሞ ሁኔታ ለመመለስ መሠረታዊ አቅርቦቶችን ወደ ነበረበት ለመመለስ ያልተገደበ ሰብአዊ አቅርቦት እንዲኖር ለሰላማዊ ዜጎች በተለይ ለሴቶች፣ ህጻናትና ለጉዳት ተጋላጭ ቡድኖች ጥበቃ ለማድረግ እንዲሁም በሌሎች ጉዳዮች ላይ በይፋ ስምምነት ላይ ደርሰዋል። ስምምነቱ የተደረሰው በደቡብ አፍሪካ ፕሪቶሪያ ከተማ በኦባሳንጆ በተመራ የአፍሪካ ህብረት ሸምጋይነት ለአስር ቀናት ንግግር ከተደረገ በኋላ ነው። ስምምነቱ የህወሀት ተዋጊዎች ትጥቃቸውን እንዲፈቱና ወደ መደበኛው ብሔራዊ የጦር ሰራዊት እንዲቀላቀሉ ይጠይቃል። ሆኖም በሁለቱ ወገኖች መካከል ያለውን አለመተማመን በመግለጽ ይህን የስምምነቱን ክፍል ለመፈጸም አስቸጋሪ ሊሆን እንደሚችል የሚናገሩ ባለሙያዎች አሉ። ተፋላሚዎቹ ለሁለት ዓመት የዘለቀ ቀውን አብዛኛውን ግጭት ያባባሰውን የጥላቻ ንግግር ለማቆምም ተስማምተዋል። በአስር ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈውን እና ሚሊዮኖችን ያፈናቀለውን ጦርነት ለማስቆም ተፋላሚ ወገኖች በጠረጴዛ ዙሪያ ለመወያየት ሳይችሉ ቆይተው ስለነበር ስምምነቱ እንደ ትልቅ ስኬት ታይቷል። ኦባሳንጆም ስምምነቱ ተግባራዊ ይሆናል ብለዋል። The agreement also takes care of assurance of security. ስምምነቱ በኢትዮጵያ ውስጥና ከኢትዮጵያ ውጭ ላሉና ለሚመለከታቸው ሁሉ የደኅንነት ዋስትናን ይሰጣል። ስምምነቱን የማስፈጸም የመቆጣጠርና ተግባራዊ መሆኑን የማረጋገጥ ሥራ የአፍሪካ ኅብረት ከፍተኛ አካል ይከውናል። ላገኘነው ውጤት የሁለቱም ወገኖች ልዑካን በጋራ ስትሠሩ በመቆየታችሁ አክብሮታችንንና አድናቆታችንን እንገልጽላችኋለን። እንኳን ደስ ያላችሁ እንላለን። የህወሀት ቃል አቀባይ ጌታቸው ረዳ በሰላም ስምምነቱ ላይ አሻጥር በመፈጸም ለማበላሸት የሚሞክሩ ሲሉ የገለጿቸውን አስጠንቅቀዋል። በእኛ በኩል እያመምን ለስምምነቱ የሰጠነዋለ ያሉት ጌታቸው ረዳ ዓለም አቀፉ ማህበረሰብ የሰላም ስምምነቱ ተግባራዊ መሆኑን እንዲያረጋግጥ ጠይቀዋል። በጦርነቱ ምክንያት ብዙ ውድመት መድረሱን ያስታወሱትና የኢትዮጵያ መንግስትን ወክለው ስምምነቱን የፈረሙት አምባሳደር ሬድዋን ሁሴንም በበኩላቸው የጠፋውን መልሶ ለመገ ባት የዓለም አቀፉ ማህበረሰብ ድጋፍ እንደሚያስፈልግ ገልጸው ስምምነቱን ለመፈጸም ግን የሁለቱም ወገኖች ቁርጠኝነት ያስፈልጋል ብለዋል። ስምምነቱን ተከትሎ ዓለም አቀፍ ስደተኞች የተሰኘ ተቋም ባዘጋጀው የድህረ ገጽ ጋዜጣዊ መግለጫ ላይ የትግራይ ሰብአዊ መብት ፎረም ፕሬዚዳንት አቶ ሰለሞን መዝገቡ ባደረጉት ንግግር ጠቅላይ ሚኒስትር አብይ አህመድ ስምምነቱን ማክበር አለባቸው ብለዋል። አንፎርችንትሊ አብይ ኢዝ ዲተርሚንድ and his main motive going to this negotiation, as he has demonstrated for the last uh, two years, is buying time, buying time, buying time. እንዳለመታደል ሆኖ አብይ ቆርጠው ተነስተዋል። ወደዚህ ድርድር የሄዱበት ዋና ዓላማ ላለፉት ሁለት ዓመታት እንዳደረጉት ሁሉ ጊዜ ለመግዛት፣ ጊዜ ለመግዛት፣ ጊዜ ለመግዛት ነው። አሁን ግን አጣብቂኝ ውስጥ ገብተዋል። ምክንያቱም ድክመቶች አሉ። አሁን መደበኛ ስርዓት ያለው ሂደት ነው። ከበድ ከበድ ያሉ ሰዎች በዚህ ሂደት ውስጥ ተሳታፊ ናቸው። ስለዚህ ብዙ ተስፋ ባይኖረኝም ጥሩ ጅምር ነው። ምክንያቱም ማን ምን እያለ እንደሆነ ማን ምን እያደረገ እንደሆነ እየተመለከትን ነው። ስለዚህ የተወሰነ ጫን ይኖረዋል ብዬ አስባለሁ። አሁንም መሬት ላይ ያለው ነገር ሁኔታውን የሚወስን ይሆናል። አብይ ጊዜ መግዛታቸውን ይቀጥላሉ ወይንም ይሞክራሉ። እነዚህን ዕድሎች እንደገና ማግኘቱን እርግጠኛ አይደለሁም። ሌላው የፖለቲካ ተንታኝና የዲፕሎማሲና ዓለም አቀፍ ግንኙነት መምህር የሆኑት አቶ እንዳለ ንጉሴ በበኩላቸው ከዚህ በኋላ ስምምነቱን የማስፈጸም ኃላፊነት የኢትዮጵያውያን መሆኑን አበክረው ይገልጻሉ። ኢምፕሊሜንቴሽኑ በዋናነት የሚወድቀው ኢትዮጵያውያን ያለ በተግባር ማዋሉ የሁላችንም ጉዳይ ነው። አገሮቻችን ሊያግዙን ይችላሉ። ምዕራቡም ያለው፣ በምስራቁም ያለው በሌላውም ሊያግዘን ይችላል። እኔ ብዙ ተስፋ ነው ያለኝ። ከእንግዲህ በኋላ ጉዳዩ የጋራችን ነው። አብረን መስራት አለብን። አብረን በአንድነት መኖር አለብን። ብዛነታችንን መጠበቅ አለብን። መንግስት አሁን የጀመረውን የበለጠ ማጠናከር አለበት። ኢንክሉሲቭ የማድረጉ የማወያየቱ፣ የአካባቢው ችግር አሁን ይሄ አካባቢው ላይ እንግዲህ ሰርቪስ እንዲደርስ እየተደረገ ነው። በአሁኑ ሰዓት እንደምታውቀው የባንኩ ጉዳይ አለ፣ የመብራት ጉዳይ አለ፣ የቴሌ ጉዳይ አለ። ለዛ ህብረተሰብ ቶሎ ይደርስለታል። ቲቪ መተባበር አለበት ኦፍኮርስ። ግን ዋናውን መንግስት ነው ባለቤቱ ለዛ ህብረተሰብ መንግስት ጠቅላይ ሚኒስትር አብይ አህመድ ባወጡት መግለጫ ስምምነቱ ኢትዮጵያን ወደፊት የሚያራምድ ትልቅ ምዕራፍ ነው ሲሉ ገልጸው መንግስታቸው ስምምነቱን ተግባራዊ ለማድረግ ቁርጠኛ መሆኑን ተናግረዋል። ለሁለት ዓመታት በዘለቀው ግጭት የኢትዮጵያ ኃይሎች ከኤርትራ ወታደራዊ ድጋፍ ያገኙ የነበረ ሲሆን፣ አስመራ ለስምምነቱ የምትሰጠው ምላሽ ስጋት ፈጥሯል። አብዱላሂ ሀላኬ በዓለም አቀፍ ስደተኞች ተቋም የምስራቅና የደቡብ አፍሪካ ከፍተኛ መብት ተሟጋች ሲሆኑ ኤርትራ ኤርትራ በሰሜን ኢትዮጵያ ግጭት ውስጥ ያላት ተጽዕኖ በምኞት ሊወገድ አይችልም ብለዋል። እኔ እንደማስበው ይህ ምናልባት ከሰላም ሂደቱ ድክመቶች አንዱ ነው። የተዋቀረበት መንገድ በእርግጥ ከጀርባው ያለውን ጥበብ አደንቃለሁ። በአንድ ወገን አብይን ከኤርትራ እንዲርቅ ለማድረግና መደራደር እንዳለበት እንዲሰማው የሚያደርግ ስሜት ለመፍጠር ነው። ነገር ግን አደጋው አብይ በተግባር የአስመራ ውለት አለበት። ሰራዊቱ በአብዛኛው ተበትኗል። ከዘመቻ ጥሪ ከገባውና በገንዘብ ከሚደገፈው ሚሊሻ ውጪ ብዙም ኃይል የለውም። ስለዚህ የዓለም አቀፉ ማኅበረሰብ፣ በተለይ ዩናይትድ ስቴትስ ጉዳዩን ጥበብ በተሞላበት አቋም ይዘውታል። ስለዚህ ወደፊት የአስመራ ጉዳይ መቀጠሉ አይቀርም። ኤርትራ ስምምነቱን አስመልክቶ እስካሁን ምንም አስተያየት አልሰጠችም። የኢትዮጵያ ጦርና የትግራይ ኃይሎች በዚህ ዓመት መጀመሪያ ላይ በተመሳሳይ ሁኔታ ጦርነት ለማቆም ስምምነት ላይ ደርሰው የነበረ ቢሆንም ሁለቱም ወገኖች በነሐሴ ወር አምስት ወራት የዘለቀውን የተኩስ አቆም ስምምነት በማፍረስ ውጊያ ቀጥለዋል። በመሐመድ ዩሱፍ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አመሰግናለሁ። ስመኝሽ። አድማጮች ተከታዩም ከዚሁ ርዕስ ጋር ያቆየናል። ቀደም ብለን በመግቢያችን ያስተዋወቅ ነው ነው በኢትዮጵያ መንግስትና በህወሀት መካከል የተደረሰው የሰላም ስምምነት የኢትዮጵያ አገራዊ ምክክር ኮሚሽን ሊያካሂድ ለያዘው ህዝባዊ ምክክር የሚኖረው አስተዋጽኦ የላቀ ነው ሲሉ የዋና ኮሚሽነሩ ፕሮፌሰር መስፍን አርአያ አስታወቁ። ኮሚሽነሩ ልዩነትን በጠመንጃ አፈሙዝ ሳይሆን በውይይት የመፍታት ባህል መጎልበት አለበት ሲሉም መልእክታቸውን አስተላልፈዋል። በተያያዘ ዜና የሰላም ስምምነቱን ተከትሎ የእርዳታ ተሽከርካሪዎች ወደ መቀሌና ሽሬ ለመላክ የሰብአዊነት የሰብአዊ ተቋማት ከመንግስት ጋር እየተነጋገሩ መሆኑን የተባበሩት መንግስታት ገልጠዋል። መስፍን አራጌ ተከታዩን አቀናብረዋል። በሀገሪቱ የነበረው ጦርነትና በተለያዩ አካባቢዎች የቀጠሉ ግጭቶች የኢትዮጵያ ሀገራዊ ምክክር ኮሚሽን ሊያከናውናቸው ያቀዳቸውን የምክክር መድረኮች ሊያውኩ ይችላሉ የሚል የብዙሀን ስጋት እንደነበረ ያስታውሳሉ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በየጊዜው ከሚነሱ ጥያቄዎች አንዱ የሀገራዊ ምክክር ኮሚሽን በስራ ሂደት ውስጥ በተለያዩ ቦታዎች ያሉ ግጭቶች እና ጦርነቶች በስራ ሂደት ውስጥ እንቅፋት ሊሆኑበት ይችሉ የሆነ የሚል ጋት በተለያዩ የፖለቲካ ፓርቲዎች እና በተለያዩ የማህበረሰብ ተቋማት የውጭዎቹንም ጨምሮ የጊዜው ጥያቄዎች ይቀርቡ ነበር። የበርካታ ሰዎችን ህይወት የቀጠፈው ሚሊዮኖችን ለመፈናቀል የዳረገው በቢሊዮኖች የሚለካ የንብረት ውድመት ያደረሰውን ጦርነት ለመቋጨት የሚያስችል የሰላም ስምምነት መፈረሙ እንዳስደሰታቸው ፕሮፌሰር መስፍን ገልጸዋል። ጦር መሳሪያ ነው ይተናል፣ ተፋጅተናል። በዚህ ድነታችን ላይ ብዙ ችግሮች ደርሰዋል። ስደት መጥተዋል፣ መፈናቀል መጥተዋል። እናቶችና ህጻናት በየመጠለያ ነው ያሉት። ችግር፣ ረሃብ በየቦታው በሀገራችን ውስጥ ተከስተዋል። እና እናደርገው የምንፈልገውን የልማት አካሄድ እንቅፋት እየፈጠረበት ነው፣ ሰላም መደፍረሱ አጠቃላይ የሚለውን በማመን ሁሉም በዚህ ሂደት ውስጥ የገቡ ሀይላት ወደ ሰላም እንዲመጡ ከመጀመሪያም ጀምሮ ጥሪ ስናቀርብ ነበር እና አሁን በጦርነት ውስጥ ያሉ ሀይሎች ወደ ሰላም መምጣታቸው ለእኛ እጅግ በጣም የሚያስደስት ነው። ይህ ስምምነት እንደ ፕሮፌሰር መስፍን ኮሚሽናቸው ይዞ ለተነሳው አላማ ተፈጻሚነት አዎንታዊ ሚና ይጫወታል፣ ትልቅ አዎንታዊ ሚና ይጫወታል። ስራችንም የበለጠ የተቃና ያደርገዋል ብለን እናምናለን። ምክንያቱም ችግሮች የሚፈቱት በውይይት ነው፣ በምክክር ነው፣ በመነጋገር ነው። ጦር መሳሪያንማ በተደጋጋሚ እንደምንለው አየ ነው። ስለዚህ እልቂት ነው የተረፈንና ውድመት ነው የተረፈንና ኢኮኖሚያችን ማዳከም ነው የተረፈንና ስለዚህ ይህን ሁሉ ስናየው የሰማነው ዜና በጣም አስደስቶናል። ይስመር ነው የምንለው ለሁለቱም ወገኖች። መፍትሄ ሲሉ ባስተላለፉት መልእክትም መፍትሄውም በአንድ ጠረጴዛ ዙሪያ መጀመሪያ ሆነ መወያየትን ነው። የሀገራችንን ችግር እኛው ራሳችን በሀገርኛ መንገድ መፍታት እንችላለን የሚል እምነት ስላለ ጥሩ ዜና ነው። ከምስራቃዊው የአማራ አካባቢዎች ከተውጣጡ ባለ ድርሻ አካላት ጋር ኮሚሽኑ ባዘጋጀው የምክክር መድረክ ላይ የተገኙት ፕሮፌሰር መስፍን አገራዊ የምክክር ሂደቱን የተሳለጠ ለማድረግ አዋጅና መመሪያዎችን ከማውጣት ጀምሮ የተለያዩ ቅድመ ዝግጅት ስራዎች መሰራታቸውን፣ የአወያዮችና የአመቻቾች ልየታ ለማድረግ በተለያዩ አካባቢዎች ምክክር እየተካሄደ መሆኑን ጠቅሰዋል። በዚህ አመትም የምክክር መድረኩ እንደሚካሄድ ነው ያስረዱት። እንግዲህ የክብርት ፕሬዚዳንት ሳህለ ወርቅ ንግግር በዚህ በፓርላማ መክፈቻ ላይ እንደሰማችሁት በዚህ አመት ሀገራችን ኢትዮጵያችን የምትሰራቸው ትልልቅ ሁለት አጀንዳዎች አንዱ ሀገራዊ ምክክር ነው። በዚህ በ2015 ውስጥ ሙሉ በሙሉ ወደ ውይይት ምዕራፉ በሚገባ እንሸጋገራለን ብዬ አስባለሁ አምናለሁ እና በ2015 አብዛኛውን የውይይት ስራችንን እናገባድድ ይሆናል ብዬ አምናለሁ። ለዚህም እንግዲህ እግዚአብሔር እርዳታ ይጨመርበታል ብዬ ነው የማስበው። ከአሁን በፊት እኔ በተለያየ ጊዜ እስቲ ምናልባት ውይይቱን ቢያንስ ሂደት ወደ ህዳር አካባቢ እንጀምረዋለን ብዬ ነበረ። ነገር ግን አሁን እየገባንበት ስራውን ስንሄድ እንዲህ በችኮላ የሚደረግ ነገር አይደለም። ብዙ ሀገሮች ውጤታማ ያልሆኑት አንድም በችኮላ ሂደት ስለሄዱ ነው፣ አለያም ደግሞ መንግስት ጣልቃ ገብነት ስላለ ነው አለ በለዚያም ደግሞ የውጭም እጅ ሲረዝም ነው። የውጭን እጅ እንዳይረዝም ከፍተኛ ጥንቃቄና ጥበቃ እያደረግን፣ በመንግስት በኩል ያለው ጣልቃ ገብነት እስካሁን ድረስ ዜሮ ነው፣ ምንም የለም እኛን ከማገዝ በስተቀር። ስለዚህ እነዚህ ሁለቱ ነገሮች በጣም መልካም ናቸው። የውይይቱ የሶስተኛው ምዕራፍ መቋጫ ደግሞ የሚሆነው የተሰበሰቡትን ምክር ሀሳቦች ሰብስቦ ለተግባራዊ አካል ማስተላለፍ ነው። የእኛ ስራ ተግባሪዎች ማናቸው? መንግስት ምክር ሀሳቡ የሚደርሰው የሕዝብ ተወካዮች ምክር ቤት ነው። ይሄ ይደረግልኝ ብሎ ህዝብ መግባባት ላይ ከደረሰ ይህንን ፈጽም ብለን ለመንግስት የምናቀርበው እኛንን፣ መፈጸሙንም የምናሳውቀው እኛንን፣ አለመፈጸሙንም የምናሳውቀው እኛንን። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ቃል አቀባይ ስቴቨን ዱጃሪች ትናንት በሰጡት መግለጫ በሰሜን ኢትዮጵያ ስላለው የሰብአዊ ድጋፍ እንቅስቃሴ አንስተዋል። ቃል አቀባዩ እንዳሉት ሰብአዊ እርዳታ የጫኑ ተሽከርካሪዎች ወደ መቀሌና ሽሪያ አካባቢዎች እንዲንቀሳቀሱ ባልደረቦቻቸው ከኢትዮጵያ መንግስትና ሌሎች አካላት ጋር እየተነጋገሩ ነው። እርዳታ የጫኑ ተሽከርካሪዎችን በአፋር ወደ መቀሌ ማድረሱ ሂደት ካለፈው ነሐሴ 30 ጀምሮ እንደተቋረጠ ነው ያስታወቁት። ቃል አቀባዩ ትግራይ ውስጥ የነበረው የእርዳታ እህል፣ አልሚ ምግብና መድኃኒትን ጨምሮ የሌሎች ቁሳቁሶች አቅርቦት እየቀነሰ መምጣቱን ተናግረዋል። በትግራይ ክልል በሚገኙ መጋዘኖች የቀሩትን የተራድኦ አይነቶች ተደራሽ በሆኑ ቦታዎች ላይ ማከፋፈል መጀመራቸው ውን ግን አያይዘው ገልጸዋል። የኢትዮጵያ መንግስት በቅርቡ በተቆጣጠራቸው አካባቢዎች የተቋረጡ መሰረተ ልማቶችን እንደሚያስቀጥል የሰብአዊ እርዳታ ተደራሽነትን እንደሚያረጋግጥ መግለጹ ይታወሳል። ባለፉት ሳምንት ብቻ እንደ ዱጅሪች መግለጫ በሰሜን ምዕራብ እንደ አዲስ ለተፈናቀሉ አንድ መቶ ሰማንያ ዘጠኝ ሺህ ሰዎች ከአፋር ተፈናቅለው በድቡብ ምስራቅ ለሚገኙ ስድስት ሺህ የህብረተሰብ ክፍሎች የምግብ እርዳታ ተከፋፍሏል። በመቀሌ የሚገኙ አምስት መቶ ሺህ ሰዎችን ተደራሽ ማድረግን ያቀ ደ የምግብ ማከፋፈል ስራ የዛሬ ሳምንት መጀመሩን ያመለከቱት ቃል አቀባዩ በአማራ ክልል የሚገኙ ሁለት ነጥብ አንድ ሚሊዮን ሰዎችም ባለፈው ሳምንት የምግብ እርዳታ ማድረሳቸውን አስታውቀዋል። ይሁን እንጂ እንደ ትምህርት፣ ጤናና ውሃ ለመሳሰሉት የድጋፍ ጥሪ የተገኘው ምላሽ ክፍተት እንዳለው ተናግረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ አርብ ምሽት ዝግጅታችንን ነው። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ መሆኑን ያመለክታል የስቱዲዮ ሰዓታችን። ለዚህ ክፍል ቅዳሜ ወዳደረግነው ቅንብር ነው የምናልፈው። በዚሁ የሰላም ስምምነት ጉዳይ ላይ ያተኩራል ትንታኔ አባ ጀበል ጣሄሮ የካሊን ካሌጅ የምጣኔ ሀብት መምህርና ተመራማሪ፣ በቅድሚያ ለጊዜው አመሰግናለሁ። እኔም ለግብዣው አመሰግናለሁ። በደቡብ አፍሪካ ዋና ከተማ ፕሪቶሪያ በኢትዮጵያ መንግስትና በህወሀት መካከል የተደረሰውን ስምምነት የሚመለከት ነው። የስምምነቱ ዜና ከተሰማበት ቅጽበት ጀምሮ በተለያየ መንገድ እያነጋገረ፣ እያወያየ ነው። የተለየ ትኩረትም ስቧል። የተኩስ አቁም መደረሱ፣ የሰላም ስምምነት መፈረሙ በጸም መፈላለግ እንዲቆም ሰላም ጸጥታና ደህንነት ይመጣ ዘንድ የተፈጸመ መሆኑ ነው የተነገረው። የጥይት ድምፅ እስከወዲያኛው እንዳይሰማ ይላል። እርስዎ እንደው በዋናነት የታየዎት በዚህ ስምምነት ከተካተቱት ሀሳቦች ውስጥ የትኞቹ የተለየ ትኩረት ወይም ቀልቦን ስበዋል? አመሰግናለሁ። አሉላ፣ እንግዲህ ይሄ ጦርነት ገና ከመጀመሩ በፊት ብዙ ሰው ብዙ ሰው ይሄ ጦርነት አስፈላጊ አይደለም፣ ይሄ ጦርነት መሆን የለበትም ብለው ሲጮሁ ነበር። ከዛ በኋላም ጦርነቱ ከተነሳ በኋላም ብዙ ሰው ይሄ ጦርነት አስፈላጊ አይደለም፣ ይሄ ጦርነት በሰላም ማለቅ አለበት ብለው ድምፃቸውን አሰምተዋል ከፍ አድርገው። ትናንትና ወይ ከትናንት ወዲያ አሉላ ይህን ጥያቄ ብጠይቀኝ ሁለቱ አይስማሙም ብዬ ነበር የምነግርህ። ሁለቱ ይስማማሉ ብሎ ያሰበ ሰው አልነበረም፣ ሕወሓትና መንግስት ማለት ነው። እና አሁን ይሄ መሆኑ ብዙ ጫና ሁለቱም ላይ እንዳለ ያመለክታል። ብዙ ሰው ደስ ብሎታል። ሰላምን የማይፈልግ ሰው የለም። በተለይ በተለይ ለትግራይ ህዝብ ሁሉ ሰው ሲጮህ ነበር። እኛም ለትግራይ ህዝብ ጮህናል። የትግራይ ህዝብን እና ህወሀትን ለይቶ ማየት በጣም አስፈላጊ ነው። ህወሀት ድርጅት ነው፣ የትግራይ ህዝብ ደግሞ ህዝብ ነው። መስማማታቸው ብዙ ሰው ደስ አሰኝተዋል። እኛም ኮሽስ ኦፕቲሚስቲክ ነን። በጣም በጣም ደስ የሚያሰኝ ነገር ነው። እዛ ላይ ከተካተቱ የጠየቀኝ ጥያቄ ያሉ ለአንደኛው ተኩስ እንዲቆም ነው። ተኩሱ ቆሞ ከዛ በኋላ የሰብአዊ እርዳታና የፐብሊክ ሰርቪስ ኢንተርኔት፣ ቴሌፎንና መብራት ተመልሶ ለትግራይ ህዝብ እንዲገባ የሚል ነው። ሁለተኛው እሱ ነበር። ሶስተኛው ደግሞ በሂደት የቲፒኤልኤፍ ሰራዊት ትጥቅ ይፈታል የሚል ነው። ያ ደግሞ በፕሪንስፕል ደረጃ አንድ ሀገር እንግዲህ ሁለት መንግስት ወይም ሁለት ጦር አይኖረውም፣ በሚል ምክንያታዊ የሆነ ሰው ያንን ይቀበላል። ግን መካኒዝም ተቀምጦ አሜሪካም የአፍሪካ ህብረትም አለ በሂደት ያንን እሺ ማለት አለባቸው። እንግዲህ ያንን እሺ አለማለት አይቻልም፣ ሰላም ከፈለግ በአንድ ሀገር ውስጥ ሁለት ጦር ይኑር ማለት ስለማይቻል አንድ ሪዝነብል ስለሆነ በዛ መስማማታቸው እኔ የሚገርም አይደለም። ብዙ ሰዎች ኢንተርኔት ላይ ሳይ እንዴት እንደዛ ይሆናል ምናምን የሚሉ ሰዎችም አሉ በሁለቱም በኩል። ግን ያ መሆን ያለበት ነው። ለእኔ ትልቁ ነገር አሉላ ጦርነቱ ቆሞ፣ የትግራይ ህዝብ ሂዩማኒተሪያን አሲስተንስ ማግኘቱ፣ መድኃኒት ማግኘቱ በጣም ደስ የሚያሳይ ነገር ነው። ቀደም ብለው ዋና ዋናውን ጠቅሰዋል። የተኩስ አቁም መደረሱ፣ የሰላም ስምምነት መፈረሙ አሁን ከማያዩቸው እነኚህ ከተዘረዘሩት ስምምነት ውስጥ ከተካተቱበት እና ባልተለመደ ቀደም እንዳሉት ከጠበቁት ውጭ በሚመስል መልኩ በሰላምም የተነጋገሩበትን መንገድ መመልከታችን በእርግጥ ውጤቱ እንደታሰበው ያደርገዋል ወይ የተደረሰባቸው ምነቶች ተግባራዊ እንዳይሆኑስ ምንድን ነው ሊያግደው የሚችለው ከወዲሁ በስጋት መታየት ያለበት ብለው የሚሉት ነገር ቆንጆ ጥያቄ ነው አሉላ ፕሬዚደንት ኡሁሩ ኬንያታ ትናንትና ኒውዮርክ ታይምስ ላይ የሆነ ትንሽ ኮት አስቀምጠው ነበር ያ ምን ይላል ዘ ዴቪል ኢዝ ኢን ዘ ኢምፕሊሜንቴሽን ይላል ፈረንጆች ዘ ዴቪል ኢዝ ኢን ዘ ዲቴልስ እንደሚሉት እና አሁንም ስምምነቱ ጥሩ ነው፣ ግን በትልልቅ ነጥቦች ላይ ተስማምተው ሌላውን በኋላ እንጨርሰዋለን በሚል እየገፉት ይመስለኛል። ይሄ የኔ ምልከታ ነው እና አሁንም ቢሆን ያንን ነገር ዲስከስ ሲያደርጉ ምናልባት ላለመግባባት ምንጭ ሊሆኑ የሚችሉ ብዙ ነገሮች እየቀሩ ይመስለኛል። ለምሳሌ ለምሳሌ ትግራይን ማን ነው የሚያስተዳድረው የሚለው በደንብ የተነጋገሩበት አይመስለኝም። አብይ አህመድ ትናንትና አርባ ምንጭ ከአርባ ምንጭ ሲናገር ሌላ ምርጫ ይሆናል ትግራይ ላይ ብሎ ነው የተናገረው። በመጀመሪያ መግለጫው ላይ የተነገረ ነገር አልነበረም። አንደኛው እሱ ነው። ሁለተኛው ደግሞ የትግራይ ህዝብ አሁንም ህወሀትን ቢመርት የኢትዮጵያ መንግስት ይህንን ለመቀበል ዝግጁ ነው ወይ? ሁለተኛ ደግሞ ይሄ ትጥቅ መፍታት የሚለው ነገር ውስጡ ዲቴሉ እንዴት ነው የሚሆነው? በሁለቱም በኩል አዋቂ ሰዎች አሉበት፣ እና ትጥቅ መፍታቱ ዲቴሉ ጋር ሲደረስ እሱም ደንቃራ አምጥቶ ይመጣል የሚል ግምት አለኝ። ሌላው ደግሞ ትልቁ ኤሌፈንት ኢን ዘ ሩም ፈረንጆች የሚሉት የኤርትራ ጉዳይ ነው። ቀደም ብለው ካነሱት አንዱ ነጥብ በስምምነቱ ሰነድ ላይ ሰፍሯል የተባለው አስራ አንደኛው ነጥብ ላይ የተቀመጠው የክልሉ ምክር ቤት እና የተወካዮች ምክር ቤት ሁለት ስም ይጠቀማሉ። ሪጂናል ካውንስል እንደ ሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ የሚባለው ብሔራዊ ምርጫ ቦርድ የሚመራው ምርጫ እስኪካሄድ ድረስ ሁሉን አቀፍ የሆነ በፖለቲካ ፓርቲዎች ንግግር የሚደረግ ምርጫ ይካሄዳል ይላል። በፌዴራል መንግስቱ የሚሰየም ሳይሆን ህዝቡ የፈቀደውና በፖለቲካ ፓርቲዎች ንግግር የሚደረግ አስተዳደራዊ ስርዓት እንደሚቋቋም፣ ከዚያ ግን ምርጫ እንደሚከተል ነው የሚያስቀምጠው። እኔ እንደሚመስለኝ አሉላ ኢንቴንሽነሊ አውቀው ያንን ግልጽ ላለማድረግ ፈልገዋል። ይሄ ለኢትዮጵያ መንግስትም ለህወሃትም ይጠቅማል። ምክንያቱም ሁለቱም ወደ ህዝብ ተመልሶ ህዝብን ማሳመን አለባቸው። አሁን እና ኢንቴንሽናሊ ቬግ ስለሆነ ኦፕን ቱ ኢንተርፕሪቴሽን፣ የተለያየ ትርጉም ሰው ሊሰጠው ይችላል። በግልጽ ግን እስኪወጣ ድረስ አሁን ያለው ሁኔታ ነገሮችን አመቺ ለማድረግ ነው ነው የሚሉት። በትክክል በትክክል። የመጨረሻ ጥያቄ ይቅርታ፣ ፕሮፌሰር መሐመድ እንደው ለሰዓት የሚያስል ፈጠን ፈጠን እያልኩ ነው። አንድ የመጨረሻ ጥያቄ እንግዲህ በዚህ ሁሉ መሃል ጦርነት መቆምና ቅድም እንዳሉት የተጎዱ ማህበረሰቦች ከግራም ከቀኝ የሚያሉት መልሰው የሚቋቋሙበት አስቸኳይ እርዳታ የሚሰጥበት ሁኔታ እንዳለ ሆኖ ከሱ ባሻገር ግን ህዝቦች እስከዛሬ እንደኖሩት ዘላቂ ሰላም የሚያገኙበትን ሁኔታ ምን ይታዩታል? መሪዎች ወይም ደግሞ ከድርጅቶቹ ባሻገር የማህበረሰብ ክፍሎች ህዝቡ ራሱ ምን ማድረግ አለበት? የትግራይም፣ የአማራም፣ የአፋርም የተቀረውም ኢትዮጵያዊ ምን ሊያዋጣ ይችላል? ሰላም በእርግጥ እንዲመጣና በሰላም አብሮ መኖር እውን እንዲሆን። ይሄ በጣም ቆንጆ ጥያቄ ነው የጠየከኛል። ሁላ ሳስብበት የነበረ ጥያቄ ነው ትናንትም ዛሬም ቀኑን በሙሉ ሰላም መጥቷል ብለው ኖሚናሊ ሰላም ወርዷል ተጨባብጠው ተፈራርመው ተለያይቷል። እኔ ግን የሚያሳስበኝ ትልቅ ነገር አለ። እሱ ምንድን ነው? ለዚህ ጦርነት ቺር ሊደርስ ሆነው ፍለጠው ግደለው ጨፍጭፎ ሲሉ የነበሩ ሰዎች አካውንታብሊቲ ይኖራል ወይ አት ኤንድ ኦፍ ስ ፕሮሰስ ለሰላም ተብሎ አካውንታብሊቲ ሳክሪፋይስ እየተደረገ ይመስለኛል። ተጠያቂነት ነው የሚሉት። ለሰላም ተብሎ ተጠያቂነት ላይኖር ይችላል። ያ ደግሞ በጣም ያሳዝነኛል። በጣም ነው የሚያሳዝነኝ። ምክንያቱም ሰው የሚማር ከሆነ ከዚህ ከዚህ ስህተት ትልቅ ስህተት ነው ይሄ ትልቅ ስህተት ነው። ከዚህ የምንማር ከሆነ የተሳሳቱ ብቻ ሳይሆን ይሄንን ጦርነት በማቀጣጠል ምናልባትም በመጀመር በማስጀመር ትልቅ ሚና ያላቸው ሰዎች ይጠየቃሉ የሚለው ያሳስበኛል። የሰዓት ነገር ገድበን ውይይትን እዚህ ላይ እናብቃ እንጂ ንግግሩ ይቀጥላል። ፕሮፌሰር መሐመድ ገና በሂደት ላይ ያለ ነገር ነው። ብዙ ጥያቄዎች አሉ። እንዲሁ ግራና ቀኝን እንዲያወያዩ ሰላምን እንዲያማጡ የሚታሰቡ ውጥኖች በእርግጥ ያሳካል ወይ እንነጋገራለን። ፕሮፌሰር መሐመድ አባጀበል ጣይሮ በኩ ኮሊን ካሌጅ የምጣኔ ሀብት መምህርና ተመራማሪ ለዛሬው ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ አሉና። አድማጮች፣ በተለያዩ አካባቢ የሚኖሩ ኢትዮጵያውያን ስለዚህ የሰላም ስምምነት ምን ይላሉ ስንል ቀደም ብለን በኢትዮጵያ የተለያዩ ክፍሎች ያሉ አስተያየቶችን አሰባስበን ነበር። ዛሬ ደግሞ ከሀገር ውጭ ያሉትን ነው የምናስከትለው። ወደ ለንደን እናመራለን። ለንደን ላይ አስተዋይ መለስ ያዘጋጀውን እንሆ። ስሜ ሙሴ ይባላል። ከሁለት ቀናት በፊት በሳውት አፍሪካ በተደረገው ስምምነት እጅግ ደስተኛ ሆኛለሁ። የጦርነት ብዙሀንን አፈናቅሏል፣ ብዙሀንን ገድሏል። ግን ላይ አሁን ላይ ቆመን ስናስበው በኛው በአፍሪካ ወንድሞቻችን ተስማምተን ለዚህ መብቃታችን ድርብድለው ይበል የሚያስብል ነው። አመሰግናለሁ። ስርዓት እባላለሁ እንግሊዝ ሀገር ውስጥ ነው የምኖረው። ስለተደረገው ስምምነት እጅግ በጣም ነው ደስ ያለኝ። ምክንያቱም ኢትዮጵያ ውስጥ ያለ ሰው፣ ከኢትዮጵያ ውጭ ያለ ሰው ስለ ኢትዮጵያ በማሰብ በብዙ ነገር ተወጣጥሮ ነው ያለው። አሁን ቢያንስ ሰው ስለ ጦርነት ሳያስብ በሰላም ተረጋግቶ ይኖራል፣ ተረጋግቶ ስራውን ይሰራል። ያ መረጋጋት መምጣት መቻል አለበት። መስፍን ጌታቸው እባላለሁ ነዋሪነቴ ለንደን ነው። ድርድሩ ያው የምናውቀው ነገር ነው። ከጦርነት በኋላ ባለስልጣኖች እንደሚጨባበጡ ይታወቃል። ብዙ ነገሮች ከመሆናቸው በፊት ያው በፊት የነበሩትን ሽማግሌዎች ብንቀበላቸው እና ኃይሌ ገብረሥላሴ የሚያክሉ የዓለም ሽማግሌዎች እነሱን ተናባረን አሁን ላይ መድረሳችን ትንሽ ቢያሳዝነኝ እንደ ሀገር ግን ጥሩ ነው፣ ጥሩ ጅማሬ ነው። ብዙ ስራዎች ይጠብቁናል። ኤሊያና ሙሴ ይባላለሁ። የሰላም ድርድሩ በውጤት በማለቁ በጣም ደስ ብሎኛል። ተኩስ አቁም ከሁሉም ነገር በፊት መቅደም ያለበት ነው እና ሁለቱም ወገኖች በዚህ በመስማማታቸው ደግሞ እጅግ በጣም ደስ ብሎኛል። ይሄ ስምምነት መምጣት የነበረበት ትንሽ ቀደም ብሎ ቢሆንም ያው ለሰላም አረፈደን በሚለው በጣም ደስተኛ ነኝ ማለት ነው። ከዚህም በኋላ እንግዲህ ተስፋ የማደርገው ሁለቱም ወገኖች ቃላቸውን ይጠብቃሉ ብዬ ነው። ከራስ ወዳድነት በዘለለ መሬት ላይ ያለውን የሚጎዳውን ሕዝብ በማሰብ የትኛውም ወገን ቢሆን አላስፈላጊ ድርጊት እንዲቆጠብ እማጸናለሁ። ዘበነ እባላለሁ። ከኢንግላንድ ለኢትዮጵያ ሰላም ስለቀረበ በጣም በጣም በጣም ደስ ብሎኛል። ሰላሙም የመጣበት መንገድ ደግሞ ለብዙ አገራት ለእኛም ለአፍሪካ ለተለያዩ አለማት ምሳሌ በሆነ መልኩ ስለሆነ በጣም ደስ ብሎኛል የዚህ የሰላም ዋጋውም እጅግ ብዙ ነው በዚህ መልኩ በመሆኑ በጣም ደስተኛ ነኝ ቀጥሎ ባለውም ነገር ደግሞ ህዝባችንም እዚህም በውጭ ያለነው ህብረተሰብ ብንረዳ ብንረዳዳ ሰላሙን ብናፈጥን በጣም ደስ ይለኛል በዚህ ጦርነት ለተጎዱት ለተፈናቀሉት የአካል ጉዳት ለደረሰባቸው ያለ አባት ያለ እናት ለቀሩት ሁሉ እግዚአብሔር መጽናናቱን እንዲሰጥ እመኛለሁ። እግዚአብሔር ኢትዮጵያን ይባርክ። ሳሙኤል እባላለሁ። የምኖረው ለንደን ነው። በጣም ደስተኛ ነን። ለሀገራችንም ለህዝባችንም ትልቅ ነገር ነው ሰላም ስለወረደልን እና ሰላም ተጠብቆ እንዲቀጥል እግዚአብሔር ትልቁን ነገር ስላደረገልን ያመሰግናል። አስተዋይ፣ አመሰግናለሁ። አድማጮች ለተከታዩ የአድማጮች ወይም የነዋሪዎች አስተያየት ደግሞ ወዲህ ወደ ዩናይትድ ስቴትስ ነው የምንመጣው። ሰሜን ካሮላይና የሚገኙ ኢትዮጵያውያንን አዲሷ ዘጋቢያችን ሜልሊ ተስፋዬ ነች ያነጋገረችው። እንሆ የምኖረው በሻርሎት ኖርዝ ካሮላይና ነው። ስሜ ማርታ ሀብት ይባላል። ወደዚ ሀገር የመጣሁት የዛሬ አምስት ዓመት ነው እና የበቀደሙን የኢትዮጵያን የድርድሩን ዜና ሲሰማ እጅግ በጣም ነው ደስ ለኝ። ምንም ቃላት የለውም። በእውነት እናቴ የነበረች ልክ ከሾፒንግ ሞል ሲወጣ ደውላ ሰማሽ አይደል ስትለኝ፣ ምኑን አልኳት። የድርድሩን እንዲህ ከሆነ ስትለኝ፣ በቃ ከምኔው ሄደርሽ እግዚአብሔርን አመስገኝ። ምክንያቱም ያው የሀገራችን ጉዳይ በጣም የሚያሳስበን፣ ብዙ ጊዜ የሚያስለቅሰን፣ ብዙ የጸለይንበት ጉዳይ ስለሆነ ይሄን ዜና መስማት ማለት ትልቅ ነገር ነው። ይሄ እግዚአብሔር ያደረገው የእግዚአብሔር እጅ ስለሆነ በጣም ደስ ብሎኛል። አሁንም ደግሞ የቀረው ነገር ሁሉ መሬት ወርዶ እንደሚደረግ እንደሚስተካከል፣ ነገሮች ሁሉ መስመር እንደሚይዙ፣ ኢትዮጵያ ወደ ታሰበላት ከፍታ ወደ ብልጽግናዋ እንደምትሄድ አምናለሁ። በጣም ደስ ብሎኛል። አመሰግናል። ስሜት የተመስገን ካሳ ይባላለሁ። በሻለት ኖርስ ካላይና ነው የምኖረው። ያው በሳውት አፍሪካ በተደረገው የሰላም ስምምነት በጣም ደስተኛ ነኝ። ደስ ብሎኛል በዛው መጠን ደግሞ ትንሽ ሀዘን ይሰማኛል ይህ የማይቀር ነገር ለምን የሁሉ ውድመትና የሁሉ ሲቃይ በህዝባችን ውስጥ ተፈጸመ የሚለውን በጣም ይሰማኛል ሆኖም አሁንም አልረፈደም ስለዚህ ሁለቱም ወገኖች ያለውን የፖለቲካ ልዩነት በሰላም ለመፍታት መስማማታቸው ትልቅ እረፍት ነው ግን ዋናው ነገር ተግባር ነው ይሄ ስምምነት ያደረጉትና ለህዝባቸው ቃል የገቡበት በተግባር ይፈጽማሉ ወይ? ስለዚህ ይሄ ስምምነት በተግባር የመፈጸም ሂደት የራሳቸው ብቻ ሳይሆን የማህበረሰቡም አላፊነት አለው። በተለያየ ቦታ ያለው ኢትዮጵያውያን አላፊነት አለው። ከዛ በላይ ዋናው ነገር የያዘውን የአፍሪካ ዩኒየን ማህበረሰብ ልክ ስምምነቱ ለመፈጸም ጫና ባረጉበት ልክ አሁንም በተግባራዊነቱ ጫና እንዲያደርጉና እንዲከታተሉት ማሳሰብ ፈልጋለሁ። ስለዚህ ዋናው ስምምነቱ መፈረም ሳይሆን በተግባር ታሳያለህ ወይ ለተሰቃየው ህዝብ ያገባህትን ቃል በተግባር ታሳያለህ ነው። እና ሁላችንም በተግባር እንዲያሳዩ የራሳችን የበኩላችን ጥረት ማድረግ ይሻለናል። ያው ለህዝባችን ሰላም ይሁን፣ መጪውን ጊዜ ደግሞ የሰላም የእድገት እንዲሆን እመኛለሁ። በጣም አመሰግናለሁ። ስሜ ዩስ ይባላል። የምኖረው ሻገር ነው፣ ስከሩ ላይ ነው። እዚህ በፒስ እንትኑ በጣም ነው ደስ ያለኝ። አሚን ሰው አትሊስት ጦርነቱ በመቆቡ ብቻ ደስ ብሎኛል። ሌላውን አሩ ነው እና ሰዎች ለሞቱት በጣም ያሳዝናል። ግን ሌት ቢሆንም ጥሩ ነው የነበረው ነገር ደስ ብሎኛል። አመሰግናለሁ። ስሜ ሎክሳ ሽሮ ይባላል። ርበት ከተማ ሻርሎት ኖስካና ነው ያለን። በሀገር በሳውዝ አፍሪካ በተደረገው ድርድር ላይ የተሰማኝ ስሜት በጣም እጅጉን ተደስቻለን። ምክንያቱም ለሁለት አመታት በሀገራችን በተደረገው ዙሪያ ብዙ ውዝግቦች ነበር። እነዚያ ውዝግቦች ወደ መልካም ወደ ሰላማዊ ሁኔታ ስለተቀየረ መንግስት ወደ ሰፊ የሆነው ሁኔታዎች ያለውን ነገር ሁሉ እያለ ያንን ለድርድሩ ለሰላም አቅጣጫ ቅድሚያ በመስጣት በጣም የተሰማኝ ደስታ ከመጠን ያለፈ ስለሆነ በዚሁ በጣም እጅግ ተደስቻሉ። አሁን አሁንም ለኢትዮጵያ አሁንም መልካሙን ጊዜ ይመኛለው። መልካም ጊዜ፣ ብሩህ ተስፋ ደግሞ መልካም ብልጽግና እንደሚሆን ተስፋ ነው። ሁሉ ጊዜ ምጻሮት ዘጋቢያችን ሜሊ ተስፋዬን አመሰግናለሁ። እንዲሁም የለንደንና የኖርዝ ካሮላይና ነዋሪ ኢትዮጵያውያን ላስተያየታቸው እናመሰግናለን። አድማጮች፣ አሁን ወደ ዕለቱ አቢይ ርዕስ ነው የምናቀናው። በቀጥታ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የኢትዮጵያ መንግስት ባለስልጣናት በደቡብ አፍሪካ በተፈረሞ የሰላም ስምምነት ሂደትና አተገባበር ዙሪያ ዛሬ ውይይት አድርገዋል። ውይይቱ መደረጉን የገለጹት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን የመልሶ ማቋቋም፣ የመልሶ ግንባታ፣ የህዝባዊና ዲፕሎማሲያዊ ስራዎችን ለማፋጠን የተለያዩ ቡድኖች መቋቋማቸውንም ገልጠዋል። የህወሓት ባለስልጣናት ግን ከስምምነቱ በኋላ እስካሁን በይፋ የሰጡት አስተያየት የለም። የኢትዮጵያ መንግስት የሰላም ስምምነቱን ዝርዝር ሰነድም ዛሬ ይፋ አድርጓል። በተያያዘ ትላንት በአርባ ምንጭ ከተማ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያን ለትግራይ ክልል መልሶ ግንባታ በጋራ እንዲሰሩ ጠይቀዋል። ስምምነቱ አሁንም ከተለያዩ አካላት አድናቆት እየተቸረው መሆኑን ጠቅሶ ኬኔዲ አባተ ተከታዩን አድርሶናል። የኢትዮጵያ መንግስትና ህውሀት በደቡብ አፍሪካ የፈረሙትን የሰላም ስምምነት ሂደት ውጤትና ቀጣይ ተግባራት በተመለከተ ጠቅላይ ሚኒስትር አብይ አህመድ የመሩት የከፍተኛ ባለስልጣናት የውይይት መድረክ በዛሬው ዕለት ተካሂዷል። የኢትዮጵያን መንግስት በመወከል ስምምነቱን የፈረሙት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን የዛሬውን ውይይት በማስመልከት በትዊተር ገጻቸው ባስተላለፉት መልእክት የኢትዮጵያ መንግስት ለሰላም ስምምነቱ ባለው ቁርጠኝነት ይቀጥላል ብለዋል። በስምምነቱ ዙሪያ ለክልል ፕሬዝደንቶች፣ ሚኒስትሮችና የፓርቲ የስራ ኃላፊዎች የተደረገ ውን ገለጻ የመሩት ጠቅላይ ሚኒስትር አብይ ለሰላማዊ መንገድ ትኩረት እንዲደረግ ጥብቅ አቅጣጫዎችን ሰጥተዋል ሲሉም አምባሳደር ሬድዋን በትዊታቸው ገልጸዋል። የመልሶ ማቋቋም፣ የመልሶ ግንባታ፣ የህዝባዊና የዲፕሎማሲ ስራዎችን ለማፋጠንም የተለያዩ ቡድኖች ተቋቁመዋል ያሉት አምባሳደር ሬድዋን ለመለያየትና ለመከፋፈል ምንም ቦታ የለንም ሲሉም አክለዋል። በዚህ የትዊተር መልእክታቸው ስምምነቱን ለመተግበር ስለተቋቋሙ ቡድኖች ግን በዝርዝር አልገለጹም። የህወሀት ባለስልጣናት ግን ከስምምነቱ በኋላ እስካሁን በይፋ የሰጡት አስተያየት የለም። ሆኖም የፓርቲው ከፍተኛ አመራር የሆኑት ፕሮፌሰር ክንደያ ገብረ ሕይወት አሁን ከገጻቸው ላይ በተነሳ ትዊት የኢትዮጵያ መንግስት ትላንት በትግራይ ክልል በማይጨው በሲቪሎች ላይ ጥቃት ፈጽሟል ብለው ነበር። ፕሮፌሰር ክንደያ በዚሁ የዛሬ ጠዋት ትዊታቸው በከተማው በተፈጸመ የከባድ መሳሪያ ጥቃት ሲቪሎች ለሞትና ለአካል ጉዳት ተዳርገዋል። ይህ የሆነው ደግሞ የፕሪቶሪያው የሰላም ስምምነት ተፈረመ በኋላ ነው ሲሉ ከሰዋል። ይሁን እንጂ ትዊታቸው ከጥቂት ሰዓታት ቆይታ በኋላ ከገጻቸው ላይ የጠፋ ሲሆን ትዊቱ የጠፋበት ምክንያት ለጊዜው በዝግጅት ክፍላችን አይታወቅም። ህወሀትን በመወከል የፕሪቶሪያውን የሰላም ስምምነት የፈረሙት አቶ ጌታቸው ረዳ በወቅቱ ባደረጉት ንግግር ስምምነቱ በፍጥነት እንዲተገበር መጠየቃቸውና የእርሳቸው ወገን ለተፈፃሚነቱ እንደሚተጋ መናገራቸው ይታወሳል። የኢትዮጵያ መንግስት ልዑክን የወከሉት አምባሳደር ሬድዋን ሁሴንም መንግስት መንግስታቸው ለስምምነቱ ተግባራዊነት እንደሚሰራ ተናግረው እንደነበር ይታወሳል። ዘግይቶ ከገጻቸው ላይ የተነሳውን የዛሬውን የፕሮፌሰር ክንደያ ውንጀላ በተመለከተ ከኢትዮጵያ መንግስት በኩል እስካሁን የተሰጠ ምላሽ የለም። የሰሜን ኢትዮጵያውን ግጭት በሰላም ለመቋጨት ጥቅምት 232015 ዓ.ም መንግስት በፌዴራል መንግስትና በህወሓት መካከል በደቡብ አፍሪካ የተደረሰውን የሰላም ስምምነት በማድነቅ የተለያዩ የአገር ውስጥና የውጭ አካላት የሚሰጧቸው መግለጫዎች ግን ቀጥለዋል። የኢትዮጵያ ፕሬዝ ት ሳህለ ወርቅ ዘውዴ ባስተላለፉት መልእክት የሰላም ስምምነት በመፈረሙ ያሸነፈችው ኢትዮጵያ ነች ብለዋል። ስምምነቱ ታላቅ ሀገር ለሆነችው ኢትዮጵያና ለህዝቦቿ እጅግ መልካም ዜና ነው ያሉት ፕሬዝደንቷ፣ ስምምነቱን መተግበር ቁስል እንዲሽር ማድረግ መልሶ መገንባት፣ የተጎዱትን ማቋቋም ቀላል ተግባር አለመሆኑንም እገነዘባለሁ ሲሉ አክለዋል። አገራችንን ከዚህ ሁሉ አገግማ ወደሚገባት የእድገት ደረጃ ማድረስ ይጠበቅብናል። መተዛዘን መተሳ ማህበረሰብ መደማመጥ፣ መከባበርን ልንላበስ ልንላበሰው ይገባል በማለትም አሳስበዋል። ፕሬዚደንት ሳለወርቅ የሰላም ንግግሩን በአሸማጋይነት የመሩትን የአፍሪካ ሕብረት ከፍተኛ ቡድን አባላትም በስም ጠቅሰው አመስግነዋል። ጠቅላይ ሚኒስትር አብይ አህመድ ደግሞ ትናንት ጥቅምት 24 ከምክትላቸው ከክልል ርዕሰ መስተዳድሮችና ከሚኒስትሮች ጋር በአርባ ምንጭ ከተማ በጉብኝት ላይ በነበሩበት ወቅት ባደረጉት ንግግር በደቡብ አፍሪካው የሰላም ስምምነት የተገኙ ያሏቸውን ዋና ዋና ነጥቦች አንስተዋል። ከተገኙ ዋና ዋና ድሎች መካከል አንደኛ የኢትዮጵያ ሉዓላዊነትና የግዛት አንድነት ለድርድር አይቀርብም የሚለው በሁለቱም ወገን ተቀባይነት አግኝቷል ሁለተኛ በአንድ ሀገር ውስጥ ከአንድ መከላከያ በላይ አያስፈልግም የሚለውም ጉዳይ ከስምምነት ተደርሷል ሦስተኛ ህጋዊነትን ማስፈን ለአንድ ሀገር ሕልውና መሰረት ስለሆነ ሕገ ወጥ በሆነ መንገድ የተደረገው ምርጫ በህጋዊ ምርጫ መተካት አለበት የሚለውም በሁለቱም ወገኖች ተቀባይነት አግኝቷል። ከዚህ በተጨማሪ በአንዳንድ ቦታዎች ላይ የይገባኛል ጥያቄ የሚነሳባቸውና አከራካሪ የሆኑ ቦታዎች ዳግም የሰው ልጅን ህይወት ሳይጠይቁ በሰላም በድርድርና በአገሪቱ ህግ መሰረት ብቻ ምላሽ እንዲያገኙ በሁለቱም ወገኖች ከትምምን ተደርሷል። ጠቅላይ ሚኒስትሩ ለኢትዮጵያ ህዝብ ባስተላለፉት መልእክት የትግራይ ክልልን መልሶ ለመገንባትና ህዝቡን ለማቋቋም በሚደረገው ጥረት ድጋፍ እንዲያደርግም ጠይቀዋል። እጅግ የምወዳችሁ የጋሞ ህዝቦች እንዲሁም በመላው ኢትዮጵያ የምትገኙ ዜጎች የተገኘው የሰላም እድል ታላቅ እድል ስለሆነ ለኢትዮጵያ ብዙ እጃቸውን ያስገቡ ጠላቶቻችን ያፈሩበት ስለሆነ በሙሉ ልብ ትግራይን፣ የትግራይ ህዝብን ለመገንባትና ወደ ቀደመው የሀገሩ ስሜት ለመመለስ አብረን እንድንቆም በታላቅ ትህትና እጠይቃቸዋለሁ። ለትግራይ ህዝብ ባስተላለፉት መልእክት ደግሞ ይህም ብለዋል። ብዙ ጊዜ ከሰላም ድርድር በኋላ ሸፍጦች፣ ተንኮሎች፣ ደባዎች ይታያሉ። የተከበርከው የትግራይ ህዝብ እኛ ልባችንን ከፍተን ሰላም ለማምጣት ዝግጁ ስለሆን፣ ይህንን የገባነውን ቃል ለመጠበቅ ከሌሎች ወንድም ህዝቦች ጋር በጋራ በመሆን የበኩልህን ሚና እንድትወጣ ተንኮል፣ ክፋት፣ ሸር እዚህ ጋር እንዲበቃ ጥቂቶች እየሸረቡ ኢትዮጵያውያንን ዳግም አደጋ ውስጥና ጦር ውስጥ እንዳያስገቡ ህዝባዊ፣ ኢትዮጵያዊ ዜግነታዊ ሚናችሁን እንድትወጡ ለትግራይ ወንድሞቻችንና እህቶቻችን በታላቅ ትህትና አደራ ማለት ትፈልጋለሁ። መንግስት የሰላም ስምምነቱን ለመፈጸም ቁርጠኛ አቋም እንዳለውም ጠቅላይ ሚኒስትር አብይ ተናግረዋል። በተያያዘ ዜና የኢትዮጵያ መንግስትን በመወከል በደቡብ አፍሪካ ፕሪቶሪያ የሰላም ስምምነቱን የፈረሙት አምባሳደር ሬድዋን ሁሴን ከብዙ ክርክርና ንግግር በኋላ በሁለቱ ወገኖች የተፈረመ ያሉትን የስምምነት ዝርዝር ሰነድ በትዊተር ገጻቸው አጋርተዋል። አስራ አምስት አንቀጾች ባሉት በዚህ ስምምነት ሰነድ ላይ ከተካተቱ ነጥቦች መካከል ጠቅላይ ሚኒስትር አብይ አህመድ በ አርባ ምንጭ ከተማ ባደረጉት ንግግር ላይ ያነሷቸውን የኢትዮጵያ ሉዓላዊነትና የግዛት አንድነት ማክበር፣ የህወሓት ታጣቂዎችን ትጥቅ ማስፈታት፣ በክልሉ ህጋዊ ምርጫ ማካሄድን ጨምሮ ግጭቶችን በአስቸኳይ ማቆም የሚሉና ሌሎችን በርካታ ነጥቦች ተካተዋል። በሰነዱ መሰረት ሁለቱ አካላት በግልጽና በስውር የሚደረጉ ጥቃቶችን መፈጸም፣ የአየር ጥቃቶችን መፈጸም፣ ፈንጂዎችን መቅበር፣ የተለያዩ ጉዳቶችን ማድረግ፣ ድንገተኛ ጥቃቶችን መፈጸምና ከውጭ ኃይሎች ጋር ማበርን ጨምሮ ሁሉን ም አይነት ግጭቶች በአስቸኳይ ለማቆም ተስማምተዋል። ይህም በትግራይ ክልል ህገ መንግስታዊ ስርዓት እንዲመለስና ፖለቲካዊ ውይይት እንዲጀመር የሚያስችል እንደሆነ ተጠቁመዋል። አስፈላጊው ህዝባዊ አገልግሎት እንዲቀጥልና የከተማዋን ነዋሪዎች ደህንነት ለማስጠበቅ የፌዴራል ስልጣን ወደ መቀሌ ከተማ እንዲመለስ የተስማሙት ሁለቱ አካላት የኢትዮጵያ መከላከያ ሰራዊትን ጨምሮ ሌሎች የፌዴራል ተቋማትም በተቀናጀ በተሳለጠና ሰላማዊ በሆነ መንገድ መቀሌ ከተማ እንዲ እንዲገቡ ከስምምነት መድረሳቸውንም ሰነዱ ያትታል። የህወሓትን ታጣቂዎች ትጥቅ አፈታት በተመለከተ ደግሞ ስምምነቱ በተፈጸመ በ24 ሰዓታት ውስጥ በሁለቱ አካላት ከፍተኛ ወታደራዊ ኮማንደሮች መሃል ግንኙነት እንዲፈጠርና በሂደቱ ላይ በአምስት ቀናት ውስጥ ውይይት እንዲያደርጉ የሚደነግገው ሰነዱ ከወታደራዊ አዛዦች ስምምነት በኋላ ባሉት አስር ቀናት ውስጥ ይጠይቃል። በስምምነት ሰነዱ መሰረት ህወሀት የፌዴራል መንግስቱን ስልጣን እንዲያከብር የፌዴራል ንብረቶችን፣ ተቋማትና ዓለም አቀፍ ድንበርም የፌዴራሉ መንግስት እንዲቆጣጠር እንዲያስችል በየትኛውም የአገሪቱ ክፍል የሚገኙ የታጠቁና ተጻራሪ ቡድኖችን መደገፍ እንዲያቆም ሁሉንም ጸረ ህገ መንግስታዊ የስርዓት ለውጥ ሙከራዎች እንዲያቆም የሚሉና መሰል ግዴታዎች ሲጣሉበት፣ የፌዴራል መንግስቱ ደግሞ የህወሀት ተፋላሚዎች ላይ ያተኮረ ወታደራዊ ጥቃት እንዲያቆም በትግራይ ክልል ውስጥ አስፈላጊ የህዝብ አገልግሎቶች እንዲጀመሩ እንዲያደርግ ህወሀት በተወካዮች ምክር ቤት የተወሰነበት የሽብርተኝነት ስያሜ እንዲነሳ እንዲያደርግ የትግራይ ክልልን ጨምሮ በሌሎችም ጉዳት በደረሰባቸው አካባቢዎች የሰብአዊ ድጋፍ እንዲደርስ እንዲያደርግ ያልተገደበ ተደራሽነትንም እንዲያረጋግጥ የሚሉና ሌሎችንም ተግባራት እንዲያከናውን ስምምነቱ ይጠይቃል። የፌዴራሉ መንግስት በትግራይ ክልል ያሉትን ተቋማት ሲቆጣጠር፣ የትግራይ ክልል ደግሞ የተወካዮች እና የፌዴሬሽን ምክር ቤ ችን ጨምሮ በፌዴራል መንግስቱ ተቋማት እንዲወከልም ነው በስምምነቱ ሰነድ ላይ የተደነገገው። ህወሀት ስሙ ከሽብርተኝነት ከተነሳ በኋላ በትግራይ ክልል ብሔራዊ ምርጫ ቦርድ የሚያስፈጽመው ምርጫ እስኪካሄድ ድረስ ሁሉን አካታች ጊዜያዊ የክልል አስተዳደር እንዲመሰረትም ከስምምነት መደረሱን ሰነዱ ያመለክታል። የሽብርተኝነት ስያሜው ከተነሳ ከሳምንት በኋላ ሁለቱ አካላት የፖለቲካ ውይይት እንዲጀምሩና ለፖለቲካ ልዩነቶቻቸው መፍትሄ እንዲያበጁ የይገባኛል ጥያቄ ቄ ያለባቸውን አካባቢዎች ጉዳይም በህገ መንግስቱ መሰረት እልባት እንዲሰጡ በስምምነት ሰነዱ ላይ ተመልክቷል። የሰላም ስምምነቱ በኢትዮጵያ የሃይማኖት ተቋማትም ውዳሴ ተችሮታል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቀዳማዊ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ትናንት ባስተላለፉት መልእክት ጦርነትን የሰሙ ጆሮቻችን ዛሬ ሰላምንና እርቅን በመስማታቸው ደስታችን ወደር የሌለው መሆኑን ለኢትዮጵያውያንና ለኢትዮጵያውያት ልጆቻችን ለመግለጽ እንወዳለን ብለዋል። አክለውም አሁንም ኢትዮጵያውያን ሙሉ አገሩ የሁላችን ነውና ልንጠብቀው፣ አለመግባባታችንን በውይይት ልንፈታው ቃላችንን ከመሬት ላይ አሳርፈን እርቁን እውነተኛ ልናደርገው ይገባል ሲሉ አሳስበዋል። የሃይማኖት ተቋማት ጉባኤ በሰጠው መግለጫ ደግሞ የተደረሰው የሰላም ስምምነት መላው ኢትዮጵያውያንን አሸናፊ ያደረገ ነው ያለ ሲሆን በቀጣይነትም ጉባኤው በሀገር የሰላም ግንባታ ሂደትና በዜጎች አብሮነት ላይ በትጋት ይሰራል ብሏል። የሰላም ስምምነቱን ያደነቀው ሂዩማን ራይትስ ዎች የተባለው የሰብአዊ መብት ተሟጋጅ ተቋም በበኩሉ ስምምነቱ ተጨማሪ ግፍና የሰብአዊ እልቂትን ለመከላከል እንዲሁም ፈጣንና ጥብቅ ዓለም አቀፍ ክትትል ለማድረግ ወሳኝ እድል ይሰጣል ሲል ገልጿል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ። ክቡራትና ክቡራን አድማጮች በወቅታዊ የርዕሰ ጉዳዮች ዙሪያ ያተኮሩ ዘገባዎችና ቅንብሮች ሰሞኑንም በተከታታይ ዝግጅቶቻችን ይቀርባሉ። ነገ ምሽት ቀጠሯችሁ ከአሜሪካ ድምፅ ጋር ይሁን። የዛሬውን እዚህ ላይ አበቃ። ያስተናግድኳቸኋሉ አከበደ፣ ከኤልያስ አስማሪያ ቀናባሪውና ኦድሬስ ሪገስ የቴክኒክ መሐንዲሱ፣ ከተቀሩ ባልደረቦች ጋር በዚህ ተሰናበትን። ሰላም፣ ደህና እደሩ። Gidi gidi gidi